ከቅዳሜ የካቲት 23 2013 ዓመተ ምህረት ጀምሮ መንግስት ለሁለተኛ ጊዜ በነዳጅ ዋጋ ላይ ጭማሪ ማድረጉን ገልጿል። ይህም እየተባባሰ ነው በተባለው የሸቀጦች ዋጋ ላይ ተጨማሪ ጫና ሊፈጥር እንደሚችል ለአሜሪካ ድምጽ ያነጋገራቸው የምጣኔ ሀብት ባለሙያዎች ተናግረዋል። በቅርቡ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አበቤ በሰጡት መግለጫ ዳግም ለኑሮ ውድነቱ ዋነኛ ከሆኑት ችግሮች መካከል የነጋዴዎች አሻጥር መሆኑን ደርሰንበታል ማለት በአዲስ አበባ ከሰላሳ ሺህ በላይ የንግድ ድርጅቶች ላይ እርምጃ መውሰዱን አስታውቀዋል። በአዲስ አበባ ዩኒቨርሲቲ የኢኮኖሚ ክፍለ ትምህርት መምህራን የሆኑት ዶክተር አጥናፉ ገብረ መስቀልና ዶክተር ዘሪሆን ስሜ ግን ለኑሮ ውድነት ዋጋ ግሽበት ዋነኛ ምክንያቱ መንግስትና የፋይናንስ አስተዳደር ድክመትና ከምርጫ ዘጠና ሰባት በኋላ እየተባባሰ የመጣው የኢኮኖሚ ለውጥ መሆኑን ይገልጻሉ። ባለሙያዎቹን ያነጋገረው ደረጀ ደስታ ተከታዩን ዘገባ አዘጋጅቷል። ቀጥሎ ይቀርባል። በቅርቡ አገር ውስጥ ለሚገኙ የመገናኛ ብዙሃን በአገሪቱ በተለይም በአዲስ አበባ የሚታየውን የዋጋ ውድነት አስመልክቶ መግለጫ የሰጡት የአዲስ አበባ ምክትል ከንቲባ አዳነች አቤቤ የሸቀጦች ዋጋ ላይ የሚታየው ዋናው ምክንያት የገበያ ሻጥር እንደሆነ ተናግረዋል። በዋናነት ወቅታዊ የኑሮ ውድነትን ያስከተለ ዋና ዋና ምክንያት ነው ተብሎ የተለየው የገበያ ሻጥር እንደሆነ መለየት ችለናል። በተለይም ምርት በብዛት እንዳይመረት በማድረግ የተመረተውን ምርት በበቂ ሁኔታ ወደ ገበያ እንዳይገባ በማድረግ በተመሳሳይ ሁኔታ በየደረጃ ባለ ካለው የንግድ ማህበረሰብ ጋራና ከቸርቻሪዎች ጋራ ጭምር የተለየ ትስስር በመፍጠር የገበያ ንረት እንዲፈጠር፣ ምርት ወደ ገበያ እንዳይወጣ፣ ዋጋም በተለየ ሁኔታ እንዲጨመር ሲደረግ እንደነበረና እየተደረገ እንዳለ መለየት ችለናል። ውስጥ በገበያው ላይ ያለውን ቁጥጥር በማጥበቅ ከ30 ሺህ በላይ በሆኑ የንግድ ድርጅቶችና ነጋዴዎች ላይ እርምጃ መውሰዳቸውንም ምክትል ከንቲባዋ ገልጠዋል በዚህ መሰረት ወደ 200 ሺህ የሚሆኑ የንግድ ድርጅቶች ስብስብ ተደርጎባቸው ከነኛ ውስጥ ከ30 ሺህ በላይ የሚሆኑት ላይ የተለያዩ እርምጃዎች ተወስዷል ማለት ነው። የገበያው ዋጋ በዚህ መጠን ሊጨምር የሚችልበት ከሻጥር ውጪ ሌላ ምክንያት አላገኘንም ይላሉ አቤቤ ወይም ደግሞ ዋጋ እንዲጨምር የሚያደርግ በጥናታችን ያገኘነው ነገር፣ በዚህ ደረጃ ዋጋ ሊጨምር የሚችል ምክንያት አላገኘንም፣ ሻጥር ነው ያለው። የኢኮኖሚክስ ባለሙያዎች ማህበር ስራ አስፈጻሚ አባል እና በአዲስ አበባ ዩኒቨርሲቲ የኢኮኖሚክስ መምህር የሆኑት ዶክተር አጥናፉ ገብረ መስቀል ግን በዚህ አይስማሙም። ምክንያቱም በኢትዮጵያ ያለውን የዋጋ ግሽበትን አስመልክቶ ባለፉት ሶስት አስርት አመታት የታዩ ለውጦችና መንስኤዎቻቸውን መፍትሄዎችን ጭምር የሚያመላክት አንድ ጥናታዊ ጽሁፍ በቅርቡ አዘጋጅተው አውጥተዋል። በ280 ወራት ለጥናቱ ሁለት በተመረጡ 278 የሸቀጥ አይነቶች ላይ የታየውን የዋጋ ግሽበቱን ሲሰሩ የተመለከቷቸው ችግሮች በነጋዴዎች ሻጥር ብቻ የተወሰኑ ሳይሆን መሰረታዊ ናቸው። ከከንቲባዋ መግለጫ በፊት ቀደም ሲል በሰጡን ቃለ መጠይቅ ለአሜሪካ ድምፅ እንደተናገሩት በኢትዮጵያ ላለው የሸቀጦች ዋጋ መናርም ሆነ ግሽበት አንዱ ምክንያት መንግስት ለችግሩ እውቅና ያለመስጠት ነው ይላሉ። ከነዳጅ ጭማሪ ጋር ያለውን ሁኔታ አያይዘውም አሁን ያለው ሁኔታና ችግር የከፋና አስቸጋሪ ደረጃ መድረሱን ይናገራሉ። በጣም አስፈሪ ነው። ማለት እንደው የቅንጦት የኢኮኖሚክ ፖሊሲ ከመጽሐፍ ላይ ተነስተን ካተና ነው ተነስተን ይሄ ይደረግ ይሄ አይደረግ የምልበት ሳይሆን በጣም የቀረው ነገር አሁን አንድ መኪና ተበላሽቶ እየነዳ እየጠገን ልትሄድ ትችላላት። ወደ ረጅ መጨረሻ ላይ ፍሬኑን ከለቀቀ ግን ከዛ በኋላ ስላለው ነገር አንድ ነገር ነው። ምድና አለው አልድንም ነው የምታስበው። ፍሬኑ ከለቀቀ አሁን በጣም አስደንጋጭ ነው። አስደንጋጭ የሚሆነው ደግሞ በአጠቃላይ የዋጋ ማሪው ክስተት አይደለም። አስደንጋጭ የሚሆነው በባለ ስልጣናቱ በኩል ስለ ጉዳዩ ያላቸው እውቅና መስጠት ያለማወቅ አይደለም።

በጣም አድገው ያውቃሉ። ባለሙያዎች አላቸው አጠገባቸው ላይ ሀገር ውስጥ ነው የሚኖሩት። ሰውን ያውቃሉ፣ የሰውን ኑሮ ያውቃሉ። ለአንድ ችግር እውቅና በደንብ አድርገህ ካልሰጠህ፣ አቶ ደረጀ፣ ወደ መፍትሄ መሄድ አትችልም። ስለዚህ ምንድነው እውቅና ያልተሰጠው ነገር? ለምሳሌ ምንድን ነው አሁን ያልታወቀው ነገር? ምንድን ነው አስደንጋጭ የሆነው ነገር? አስደንጋጭ የሆነው ነገር ለምሳሌ አሁን የጥር ወር ብቻ ሀያ ከመቶ ነው። ሀያ ከመቶ ነው ማለት በትንሹ በትንሹ በቸር ግምት ማለት ለምሳሌ አንዳንዱ የምግብ ዕቃ በተናጠል በአማካይ አምና ጥር ላይ መቶ ብር የነበረ ዕቃ በዚህኛው ጥር ለው ወደ መቶ ሰማንያ ብር ያህል ይገመታል። በአማካይ ግን ሁሉም እቃዎች ሀያ በመቶ ይ ነጣጥዬ ሳየው ነው ነጣጥዬ ምግብ የሆኑትን ምክንያቱም ምግብ በጣም አስፈላጊ ነገር ነው። ሀምሳ አራት ከመቶ አጠቃላይ የኢትዮጵያ ማህበረሰብ ወጪ ምግብ ነው። አርባ ስድስት ከመቶ ነው ሌላል እና በጣም አዘንጋጭ ነው ያረደው። ለምሳሌ ሰሞኑን ነዳጅ ተጨመረ፣ የነዳጅ ዋጋ ተጨመረ። ችግሩ ይገባናል እኛ ምክንያቱም ሁል ጊዜ መንግስት መደጎም አይችልም። ነገር ግን ደግሞ መቼ ድጎማ ይነሳል የሚለው የራሱ ሳይንስ አለ። ቅደም ተከተላለሁ አሁን ግጭት አለ። ግጭት ላይ ነው ያለ ነው ኢኮኖሚያችን የወረደበት ጊዜ ላይ የነዳጅ ዋጋ መጨመር ወይም ድጎማ ማንሳት ይህ ለአንዳንድ ጥራጥሬዎች ላይ የነበሩ እቃዎች ድጎማ ስናነሳ አፈሪ ነውም። በአዲስ አበባ ዩኒቨርሲቲ የኢኮኖሚክስ መምህርና የኢትዮጵያ ኢኮኖሚስቶች ማህበር አባል የሆኑት ዶክተር ዘርአየሁ ስሜ ደግሞ በኢትዮጵያ እየታየ የመጣው ለውጥ እንደ ኤሮፓ አቆጣጠር ከሁለት ሺህ አምስት ወይም ከጥቅምት 1997ቱ ምርጫ በኋላ የኢኮኖሚ ሁኔታዎች እየተለወጡ መምጣታቸውን ይገልጻሉ። ኢትዮጵያ ከዚያ በፊት በነበረው ሁኔታ የነበረው የዋጋ ግሽበት ባለ አንድ አሃዝ የነበረ ሲሆን ከዚያ በኋላ ግን ባለ ሁለት አሃዝ ወይም ደብል ዲጂት እየሆነ መምጣቱን በማስረዳት እንደሚከተለው ያብራራሉ። በኦንላይን ህሊና የሚያቃጭለው በተለይ የሁለት ሺህ አምስት ምርጫ ጋር ተያይዞ መንግስትም ምርጫውን ከማሸነፍ ከነበረው ፍላጎት አንጻር ከዚያም በኋላ ደግሞ በተለይ ምርጫው የሰጠው መልእክት ስለነበረው ኢኮኖሚው ላይ መንግስት በተረዳው መልኩ የወሰደው ሪፎርሜሽን የኢኮኖሚውን ግለት እንዲያመጣ አንዱ ምክንያት ሆኗል። ከዛ በኋላ በተለይ ያለ ገደብ ያለ ቁጥጥር እጅግ መጠነሰት የሆነ የገቨርንመንት ዋለዋይ ነበረ ያ መዋለ ዋይ ወይ የገቨርመንት ወጪ የምንለው ደግሞ ኢኮኖሚው ላይ ቀጥታ ነው የገባው በሁለት መልኩ ይታያል የለም አንደኛው ወደ ኢኮኖሚው የተረጨው ገንዘብ ዊዛውት ፕሮዳክሽን ነው ያለ ምርት ነው የገባው በቀጥታ ኢንፍሌሽንን ያመጣ አንዱ ምክንያት ሆናል ሁለተኛው መንገድ ደግሞ ገቨርመንት ያንድን ወጪዎቹን የሸፈነበት መንገድ ደግሞ አንዱ ምክንያት ነው በተለይ የውጭ እርዳታዎች በጊዜው ሳስተው ስለነበረ መንግስት አማራጭ አድርጎ የወሰደው አንደኛ ዶሜስቲክ ቦሮዊንግ ነው ዶመስቲክ ቦሮዊንግ ጋር ስመጣ ደግሞ በአብዛኛው ዶመስቲክ ቦሮዊንግ ላይ ከንግድ ባንኮች ነበረ ብድር ይወሰድ የነበረው። ያም ባንክ ውስጥ የተቀመጠውን ገንዘብ ለመግድ ፋይናንሲንግ በተለያየ ምክንያት ይወጣ ስለነበረ ባንክ ውስጥ የተቀመጠው ገንዘብ ወደ ሰርኩሌሽን ስሄድ አሁንም ራሱ ሶርስ ኦፍ ፋይናንሲንግ ኢንፍሌሽን ይፈጥራል። ዶክተር ዘራየው መንግስት በተለይም ብሔራዊ ባንኩ ኢኮኖሚውን ለማረጋጋት ሲባል ገበያ ውስጥ እየታተመ የሚረጨው ገንዘብ ከዚያ በፊት ከነበረው ሁኔታ ጋር ተያይዞ የመጣና አሁንም በዚያ አቅጣጫ የቀጠለ መሆኑን ይገልጻሉ። መንግስትም ዋና ዋና ወጪዎቹን ፋይናንስ የሚያደርግባቸው መንገዶች ጤነኛ አለመሆናቸውን የሚያሳ ዩ ምልክቶች መታየታቸውን ይናገራሉ። በዚያ ላይ ደግሞ ኢኮኖሚውን የሚያንቀሳቅሱት ባለድርሻ አካላት ቁጥጥር የሚደረግባቸው አይደሉም። ስለዚህ ለዋጋ ንረቱ አንዱ ምክንያት ሊሆኑ እንደሚችሉ ይገልጻሉ። ትልቁን የኢኮኖሚ ድርሻ የሚያንቀሳቅሱት አካላት በአንድም በሌላ መልኩ ኢንፎርማሌ ኔትወርክ ሊሆኑ አካላት ናቸው። ስለዚህ በሚፈልጉበት ጊዜ ምርትን ከገበያ ውስጥ የማውጣትና አርቲፊሻል ሾርቴጅ መስጠት በዚያም የተነሳ የዋጋ ንረቱን የሚፈጠረባቸው ምክንያቶች ይኖራል። ይሄ እንደ አንድ ምክንያት ሊወሰድ ይችላል። በሌላ መልኩ ደግሞ አጠቃላይ አሁን ኢትዮጵያ ውስጥ ያለው ሂደት ስንመለከት ይሄ ማክሮ ኢኮኖሚክ ፖሊሲ ኮኦርዲኔሽኑ ስትሮንግ አይደለም። የተለያዩ ፖሊሲዎች ይወጣሉ። በማክሮ ሌቨል ለሚወጡ ፖሊሲዎች አሉ፣ ማይክሮሌቨል ሌቨል ለሚወጡ ፖሊሲዎች አሉ። እነዚህ ፖሊሲዎች አንድ ላይ ደግሞ መስተጋበራቸው ምን ይመስላል የሚለው ነገር ፈውፈት ያደለም ላይ ስለሚደረገው። ስለዚህ አንደኛውን ኬዝ ለማከም የምትሄድበት ጉዳይ ወይም እርምጃ ሌሎች ላይ ተጽዕኖ ይፈጣል፣ ለሆል ኢኮኖሚ ላይ ሌላ በቀላሉ ልንረዳቸውን ማንችላቸው ውስብስብ ቢሆን ኔቸር ይይፈል ስለዚህ አንደኛ ኢንስቲቱሽናል ካፓሲቲውን በጣም ዌክ በሆን የማስፈጸም አቅም የመንግስትም፣ የማርኬቱን ሬጉሌት ያደረጉ አካላትም ፈጥኗቸው በጣም ከባድ መሆኑ፣ ሁለት ነገሮች ይለያያል። አንደኛው ማርኬት ሬጉሌሽን የምንለው እና ሁለተኛው ደግሞ ማርኬት ኢንተርፕራንስ የምንለው ነው። አሁን እንደ ባለሙያ ገቨርንመንት ከኢኮኖሚ ውስጥ ኢንተርፌር ያርግ ሲለው ብዙዎቻችን አንስማማበት። ከዛ ይልቅ ኢኮኖሚ ጤነኛ እንዲሆን ስርአት ቢኖረው ፖሊሲ እንዲኖረው የውድድር መንፈሱ ጠንካራ እንዲሆን ውድድሩ ደግሞ የበለጠ ትልቅ ኢኮኖሚ መፍጠር በሚያስችል መልኩ ሬጉሌሽን ፖሊሲው ደካማ ነው። ሬጉሌሽን ፖሊሲው ደካማ ስለሆነ ለጥቂት ሰዎች ወይም ደግሞ ስብስቦች ወይም ደግሞ ቀድሞ መረጃ ያገኙ አካላት ኢኮኖሚ ላይ የበለጠ እንዲጫወቱና ተጽዕኖ እንዲፈጥሩ ያደርግበት አካሄድ በጣም ውስብስብ ነው፣ ሆነው ውስብስብ ነው እና እነዚህ ነገሮች ግምት ውስጥ ልክ ደግሞ ገቨርንመንት ኢኮኖሚውን አሳድጋለው ብሎ የሚንቀሳቀስ ያለው ፍላጎትም ይህም ፍላጎት ደግሞ ሳትፋይ ለማድረግ የሚያመጣቸው ፋይናንስ ሜካኒዝሞቹ በአብዛኛው ወደ ሎካል ሪሶርስ ስለንሄድ ወይም ወደ ሎካል ሶርስ ስለንሄድ ኢንፍሌሽን መፍጠሩ የማይቀር ጉዳይ ነው። የማይቀር ጉዳይ ነው እና ኢኮኖሚክ ኔቸሮች አሉ፣ ፖለቲካል ዳይሜንሽኖች አሉ፣ ኢንስቲቱሽናል ዊክነሶችን ጎልተን ታይባቸው ስለሆነ እነዚህ ሁሉ በአጠቃላይ ኢትዮጵያ ኢኮኖሚ ላይ የተለየ ባህሪ እንዲኖሩ ካደረጉት መሰረታዊ ጉዳዮች ውስጥ በሰፊት ሊጠቀሱ የሚገቡ ጉዳዮች ናቸው። አጭሩ ይመስላል። የዋጋ ውድነቱን በማባባስ አዲስ አበባ ውስጥ ተፈጥሯል ስለተባለው የንግድ ሻጥርና መንግስት እርምጃ እየወሰድኩባቸው ነው ስለሚላቸው የንግድ ድርጅቶችም የተጠየቁት ዶክተር ዘራየሁ ጉዳዩ ከነጋዴዎች ብቻ ሳይሆን ከመንግስት ኃላፊዎችና ሌሎች የድርሻ አካላትም ጋር ተያይዞ መታየት ያለበት ሁኔታ መሆኑን ይናገራሉ። ኢትዮጵያ ውስጥ ያለው በተለይ አዲስ አበባ ውስጥ ያለው ኢኮኖሚ ምን አይነት ቅርጽ ነው ያለው ምን አይነት ኔቸር ነው ያለው የሚለው ነገር የሚመራው አካል በአግባቡ አያቀውም። ስለዚህ ኢንፎርማል ኔትወርኮች ይፈጠራል። ኢንፎርማል ኔትወርክ ከነጋዴው ሳይድ ብቻ አይደለም መታየት የሚገባው። ምክንያቱም ፖሊሱ የሚያስፈጽመው አካል፣ ፖሊሱን የሚያወጣው አካል፣ በሜታ ውስጥ ውስጥ በማምረት ሂደት ውስጥ ያሉ አካላት የሚፈጥሩት የራሳቸው የሆነ ኔትወርክ አለ እና እነዚህ የፈጠሩት ነገሮች ናቸው ብዙዎቹ ክሰቶች ፈጠሩት እና በእርግጥ ፋብሪካዎች በህገወጥ መንገድ ሰሩ፣ እነዚህ አይነት ስጋቶች ተወሰደባቸው የሚለው ከንደው ከኢኮኖሚክ ፕሪንስል ወይም ደግሞ ከኢኮኖሚክ ፕርስ አንጻር ብቻ አይደለም መታየት ገባው ሌሎች ዳይናሚክሶቹም ይኖሩታል። ምክንያቱም አዲስ አበባ ውስጥ ያሉት አምራች ካምፓኒዎች የምንላቸው ወደ ኢንፎርማል መሰር ውስጥ እንዲገቡ የሚገደዱባቸው አሰራሮች ደግሞ ጎልተው ይታያል። ምክንያቱም የመኖር ያለመኖር ጉዳይ ስለሆነ ከፎሬን ከረንሲ ውጠት አንጻር ወይም ደግሞ ግልጽ ያሉ ፖሊሲ እና መመሪያዎች አለመኖራቸው አንጻር ወይም ደግሞ ዲስክሪሚኔሽን ሩሎች ይኖራሉ። የተወሰነ ቡክ ፌቨር ይደረጋል ነው ፌቨር አይደረ ፖሊሲዎች ሲወጡ ደግሞ ፖሊሲዎቹን ንቅፍ ሲ ሲሆን ያላያቸው መንገዶች በማየት ሌሎች ጥቅሞችን ለማግኘት የሚትሄዱባቸው መንገዶች ይኖራሉ። አንደኛ አንድ ኢኮኖሚ ስቴብል አይደለም፣ ብዙ ነገሮች አት ሪስክ ዞን ብለው ነው የሚያስቡ ባላ። ስለዚህ ሪስክን ከመውሰድ ይልቅ ሌሎች አማራጮችን ወደ መውሰድ ስለሚሄድ እነዚህ ክፍተቶች ራሱ በዚህኛው አንግልና መታየት የለባቸው፣ ሰፋ ተደርገው መታየት የሚገባቸው ነጥቦች ይኖራሉ እና ይህ ከዋጋ ኑራት ጋር ተያይዞ በተለይ አምራቸው ኃይል እንዲያመር መሰረታዊ የሚባሉ ነገሮች ካልተሟሉ ሰጥበን ፖሊስ ስላለ ብቻ አምራች ኃይል ወደ ምርት አይገባም። ያ ክፍተት ደግሞ ሲኖር በአንድ በኩል በፐብሊክ ኤክስፔንዲቸር ማኒ ፕሪንቲንግ ኢኮኖሚ ውስጥ የሚገቡት ገንዘቦች የአመርካ አካል ላይ ተጥረው ማምረት ካልተቻለ በትክክል ሽን ሰጥበት የሚችልበት ሴናሪዎች ግልጽ ነው የለውም። ግን ዞሮ ዞሮ ቅድም ያልኩት ኢኮኖሚ ፕሮፐርሊ ሬጉሌትድ መደረግ መቻላል። ለምሳሌ ኮምፒቲሽን ፖሊሲ አለ ወይ? ለምሳሌ የውድድር ፖሊሲ አለ ወይ? እሱ አሁን ትልቁ መሰረት ጥያቄ። አምራቾች እንዴት ነው የራሳቸውን መስተጋበር የሚፈጥሩ? እንዴት ነው አንድ አይነት እስፍ እና ኖሯቸው ወደ ጋራ ርእት የሚሄዱበት መንገድ? ችግሮቻቸው ምንድን ነው? አብዛኞቹ ኢምፖርት አድርገው የሚኖሩ ናቸው። ፖርት ለማለት ደግሞ ፎሬን ከረንሲ ያለበት ብሽን አሁን ጠግብ የሚታወቅ ስለዚህ የመኖር ያለመኖር ጉዳይ ነው። ስለዚህ ይሄ ግፊት የሚያደርግባቸው ነገሮች ይህሉ እንዳደጋ ስለሚያመጣ መመሪያና ፖሊሶች ላክ ደግሞ ግልጽ ያለ ሬጉሌሽን ፖሊሲ በሌለበት አገሩ ከዚህ በላይ ሊፈጠር የሚችል እንደው መርት ያ ለኑሮ ውድነቱም ሆነ ለግሽበቱ ዋነኛው ተጠያቂ መንግስት ነው የሚሉት ዶክተር አጥናፉ በሰሩት ጥናታዊ ጽሁፍ የመፍትሄው አካል ናቸው ብለው ከሚጠቅሷቸው መካከል በተለይ የነጻ ብሔራዊ ባንክ አስፈላጊነትን ይጠቅሳሉ። ለማንኛውም የዋጋ ጭማሪ ኃላፊነቱን የሚወስደው አዲስ አበባ እናንተ ሀገር ላይ ይባላል ሁሉ ጊዜ ዋሽንግተን ነው ኃላፊነቱን ለምንድን ነው አዲስ አበባ ኃላፊነቱን ያለ ገንዘብን እና ማክሮ ኢኮኖሚን የሚያስተዳድረው ዋናው ሞተር ያለው አዲስ አበባ ብሔራዊ ባንክ እና የታክስ አስተናዱ የገንዘብ ሚኒስቴር ማለት ነው። ሁለቱም በቅንጅት እና ብሔራዊ ባንኩ መደበኛ ትልቁ ስራው ዋጋን ማረጋጋት። እንደዚህ አይነት ብሔራዊ ባንክ እንዴት አድርገን ሊኖረን ይገባል እና እንዴትስ እንችላለን? እኛ እንችላለን ነው ወይ የምለው ምክር ሀሳብ አቅርቤ ያለው ብሔራዊ ባንክ በነፃነት እንዲሰራ ነፃነት ማለት እንደ ግል መስሪያ ቤት ሳይሆን ህጋዊና የስራ ነፃነት ማለት ነው። የገንዘብ አስተዳደር ነፃነት፣ የገንዘብ አቅርቦት ነፃነት፣ ሁለት ሶስት አራት የሆኑ የሀገር ልማት አቅጣጫዎች ተቀምጠውለት በዛ የሚገመገም ብሔራዊ ባንክ ቢኖረን፣ ከፖለቲካ ግፊት የራቀ ብሔራዊ ባንክ በኖረን። ምሳሌ ለምሳሌ ደቡብ አፍሪካ፣ አጠገባችን ኬንያ። ኬንያ እንዴት ነው ዋጋ የሚያረጋጉት? ደቡብ አፍሪካ እንዴት ናቸው? ስለዚህ ነፃ ብሔራዊ ባንክ ያስፈልገናል። በኢትዮጵያ ታሪክ በንጉሱና በደርግ ጊዜ የተሻለ ነጻነት ያለው ብሔራዊ ባንክ ነበረ። ስለዚህ በዛ ሰዓት እንዴት ነው ብሔራዊ ባንክ ገንዘብ የሚያስተዳድረው የሚለው ነገር ይታወቃል። ታርጌት ይሰጠዋል፣ መለኪያ ይሰጠዋል። ስትፈልግ ኢንተረስት ሬት ትከተላለህ፣ ስትፈልግ የብድር መጠን ትከተላለህ፣ ስትፈልግ የገንዘብ ልውውጥ ህግ ታወጣለህ። ነገር ግን በየቀኑ ስራ ውስጥ አልገባም። ብድርም ስጠኝ አልልህም። ለዛኛው ባንክ ብድር ስጥ፣ ለዚኛው ፍቃድ ስጥ እያልኩም በየጊዜው መመሪያ አልሰጥም። ግን በማህበራዊ ኮንትራክት ሶሻል ኮንትራክት በሚሉት ዓለም በሚያውቀው ነጻ የሆነ ብሔራዊ ባንክ እንዲኖረን ይገባል፣ ጥሩ ነው ብዬ አስባለሁ። ምክር ነው። ኢኮኖሚስቶች እኮ ምክር ነው የሚያቀርቡት። ያለዛ ሞቼ እገኛለሁ አይሉም። የኑሮ ውድነቱ የኢኮኖሚ ባለሙያዎችን ጨምሮ መንግስትና ህብረተሰቡ በሚያደርጉት ግልጽ ውይይት፣ በየጊዜው በሚቀርቡ ጥናቶች እንጂ የንግድ ህብረተሰቡን ነጥሎ በመወንጀል የሚወገድ አለመሆኑንም ዶክተር አጥናፉ ይናገራሉ። ሌላው ከማህበረሰቡም የሚጠየቅ ነገር አለ። ከማህበረሰቡና ከባለሙያው ቀጠሮ ጥናት በቀጠሮ መሆን የለበት። ሁል ጊዜ ኬንያ ተገባችን ብንሄድ በየወሩ ቢያንስ ቢያንስ የዋጋ ጥናት ላይ አስር አስራ አምስት ወረቀቶች ይጠናል። ለመንግስት ግብዓት ይሄዳል። መንግስት ጠቃሚውን ያነሳል። ሁሉም ይውሰድ አይባልም። እኛ ጋ ጥናቶች በቀጠሮ ነው የምናጠናው። የተማረ ሰው አርባ ምናምን ዩኒቨርሲቲ እያለ ስንት ዶክተር እያፈራን ግን የእውቀት ጥቅም ማህበረሰቡ ምንድን ነው ብለን የሞራል ጥያቄ አንስተን የነጋዴው ማህበረሰብን ችግር ቀረብበን እንደው ትግብግብ ነጋዴ ነው ሳይሆን ለምንድን ነው ሰዎች ዕቃ የሚደብቁት ተቀራርቦ ባለሙያ መንግስትና በአጠቃላይ ልህቃኑ የልድ ሊቃን የአካዳሚ ሊቃን፣ የፖለቲካ ሊቃን አንድ ላይ ካልሰራን እና ጠቃሚ መረጃ ለሀገር በሚጠቅም መልኩ አድልባይታ ነውን ልካ ሀሳብ ካልሰጠን መንግስት ውስጥ ያሉትም ሰዎች እኮ ሰዎች ናቸው፣ እንደኛው እኮ ሰዎች ናቸው። አቶ ደረጀ ና ሁላችን ሚዲያውም የራሱ ሚና አለው። አካዳሚ ሚና አለው። ከሁሉም በላይ አሁን ኢትዮጵያን እየጎዳት ያለው ከኢኮኖሚያዊ ምክንያት ይልቅ ግብረ ገባዊ ምክንያቶች ይበዛሉ። አድማጮቻችን ቀደም ሲል ከዶክተር አጥናፉ ጋር የዋጋ ውድነቱንና የግሽበቱን አጠቃላይ ሁኔታ በሚመለከት ያዘጋጅነውን ውይይት በድረ ገጾቻችን እና በማህበራዊ ሚዲያዎቻችን ላይ ማግኘት ትችላላችሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።